ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ165 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ሚያዚያ 2013 ዓ ም ትቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ከተለያዩ የትግራይ አካባቢዎች ተፈናቅለው መቀለ በሚገኙ ትምህርት ቤቶች የተጠለሉ ሁኔታ ኮቪድ-19 በአነስተኛ የት ላይ ያሳደረው ጫና የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ይባል። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። ክርስቲያን ምዕመናን እንኳን አይወሳችሁ የዓለምን የሠራተኞች ቀን ዛሬ ላከበራችሁ ወይም እያከበራችሁ ላላችሁ እንኳን ለሜዲያ ያደረሳችሁ። ከሰዓቱን ዜና የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ እስከ ትናንት ምሽት የኮቪድ-19 መከላከያ ክትባት ያገኙ ሰዎች ቁጥር 1 ሚሊዮን 114,500 መድረሱን የጤና ሚኒስቴር አስታውቀዋል። እስካሁን በተምርመራዎች 54890 ሰው ኮሮና ቫይረስ እንዳለበት የተረጋገጠ ሲሆን 960 የሚኒስቴሩ መረጃ እስከተጠናቀረበት ትናንት ምሽት ባለፉት 24 ሰዓታት ውስጥ ብቻ 30 ሰዎች በኮቪድ-19 ምክንያት ማለፋቸውን ሚኒስቴሩ ዌብሳይቱና ማኅበራዊ ገጾቹ ላይ ባወጣው መረጃ ጠቁሞ ኢትዮጵያ ውስጥ በኮቪድ-19 ቁጥር 3688 በኩል ኮቪድ-19 እጅግ በበረታት ህንድ በአንድ ቀን ብቻ ዛሬ ከ400 ሺህ በላይ ሰው ለኮሮና ቫይረስ መጋለጡን የጤና ሚኒስትሯ ቢያስታውቅም ትክክለኛው ቁጥር ግን ከተገለጸው ቢያንስ በአምስት እጥፍ ሊበልጥ እንደሚችል ባለሥልጣናቱ ተናግረዋል። ህንዳውያን የኮቪድ 19 የጥፋት አቅም ፈጥነው ካልተገነዘቡ ወደ ከፋ ካልገቡ የተነቀቁት የዩናይትድ ስቴትስ የተላላፊ በሽታዎች ባለሙያ አንቶኒ ፋውቺ ሀገሪቱ ራሷን ሙሉ በሙሉ እንድትዘጋና የቫይረሱን መዛመት እንድትገታ መክረዋል። እዚያው ህንድ በመቢኝ አንድ ሆስፒታል የኮቪድ አስራ ዘጠኝ ሕክምና መተኛዎች አካባቢ የተነሳ ቃጠሎ 18 ሰዎችን መግደሉን ባላ የሆነ ማንም ሰው ክትባት እንዲወስድ ዛሬ ጥሪ ብታደርግም የክትባት ጣቢያዎቹ ግን በቂ አቅርቦት እንደሌላቸው እየተናገሩ ነው። ከአንድ ነጥብ ሶስት ቢሊዮን ህንዳውያን የተከተበው ሁለት ከመቶ ብቻ ነው። ዩናይትድ ስቴትስና ሌሎችም ሀገሮች ለህንድ እየላኩ ያሉት አጣዳፊ እርዳታ እየደረሰ መሆኑና ዋሽን የኦክሲጂን የፈጣን ምርመራና የክትባት ማምረቻ አቅርቦቶችን እንዲሁም የኮሮና ቫይረስ መከላከያ ቁሳቁስ መላኳ ታውቋል። በዚሁ በበረታው የህንድ የተለያዩ የኮሮና ቫይረስ አይነቶች መስፋፋት ምክንያት ዩናይትድ ስቴትስ ከፊታችን ማክሰኞ ጀምሮ የሚጸና የጉዞ እገዳ ጥላለች። ሮይተርስ ባሰራጨው ዘገባ መሠረት አሜሪካዊ ዜግነት የሌላቸው ተጓዦች ወደ ዩናይትድ ስቴትስ እንዲገቡ የማይፈቀድ ሲሆን ተመሳሳይ እገዳ በደቡብ አፍሪካ፣ ብራዚል፣ እንግሊዝ፣ አየርላንድ፣ የአውሮፓ ህብረት፣ ቻይናና ኢራን ላይ ተጥሎ ቆይቷል። የሶማሊያ ፕሬዚደንት የስልጣን ዘመን እንዳቱ ህግ አውጪዎች ዛሬ ወሰኑ። ይህ የፕሬዚደንቱ የሥልጣን ዘመን በሁለት ዘም እንደ ራሴዎቹ ቀደቱ ከገባችበት የፖለቲካ መፋጠጥና ውጥረት ሊያወጣት እንደሚችል ተነግረዋል። ይህንን በአንድ ምክር አባላት የተላለፈው ውሳኔ እንደሚያከብሩና የአሁን ህ ዲሆን የሀገሪቱን የጸጥታ አመራር ለጠቅላይ ሚኒስትሩ እንደሚያስረክቡ ፕሬዚደንት መሐመድ ሙሐመድ ፈርማጆ ዛሬ አስታውቀዋል። ማዕከላዊ አፍሪካ የተገደሉት ፕሬዚደንት ኢድሪስ ዴቢ ልጅ የሚመራውን ወታደራዊ መንግስት በመቃወም የወጡ ከሰባት መቶ በላይ ሰዎች መታሰራቸውን የመንግስታቱ ድርጅት ትናንት አስታውቀዋል። የሲቪል ማህበረሰብ ድርጅቶች የበለጡ የተቃውሞ ሰልፎች እንዲደረጉ ጥሪ እያስተላለፉ ሲሆን፣ በፕሬዚደንት ዴቢ ላይ ለተፈጸመው ግድያ ተጠያቂ ነው የሚባለው አማጺ ቡድን ጊዜያዊውን መንግስት ለመጣል እየዛተ መሆኑ ተዘግቧል። ከትናንት በስቲያ አንድ ወታደራዊ ሄሊኮፕተር መጥተው መጣላቸውን ቢናገሩም መንግስቱ ግን ሄሊኮፕተሩ የወደቀው በራሱ በአጋሞት ችግር ምካት የዋና ከተማይቱን ጃሜና ጎዳናዎች ትናንት ከወታደራዊ ጥበቃ ስር ያለ ሁከት የዋሉ ሲሆን መንገዶች ላይ የሚታዩት በሶስተኛው የቅዱስ ረመዳን ሳምንት ለጸሎት ወደ ነበር ነዋል። ወታደራዊው አስተዳደር ስልጣን እንዲያስረክብ የሚጠይቁት ሲቪክ ማህበራት ከፕሬዝንቱ ህልፈት በኋላ አስተዳደሩ መተላለፍ የነበረበት ወደ ብሔራዊ ሸንጎ ነው በሚል እየተከራከሩ ነው። የዩናይትድ ስቴትስ እና የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ወታደሮቻቸውን ከአፍጋኒስታን ዛሬ በይፋ ማውጣት መጀመራቸውን የዋይት ሀውስ እና ወታደራዊ ባለስልጣናት አስታወቁ። ፕሬዚደንት ባይደን ሰራዊታቸውን ማውጣት የሚጀምሩት ዛሬ እንደሆነ ቀደም ሲል አስታውቀው የነበረ ቢሆንም የተለያዩ ትጥቅና ሌሎች መሳሪያዎች ግን ከሳምንታት በፊት መልቀቅ መጀመራቸው ተዘግበዋል። አፍጋኒስታን ውስጥ ከሁለት ሺህ አምስት መቶ እስከ ሦስት ሺህ የሚደርሱት የአሜሪካና ትሽ ወታደሮች በሰሜኑ የበጋ ወራት ማብቂያ ላይ ሲወጡ በአሜሪካ ታሪክ እጅግ የተራዘመ የተባለው ጦርነት እንደሚያከትም ተገልጿል። ዩናይትድ ስቴትስና ኔቶ ወደ አፍጋኒስታን የዘለቁት የሺ ዘጠኝ መቶ ዘጠና አራቱን የሽብር ጥቃት ተግሮ በወቅቱ የታሊባን መሪዎች ከለላ ተሰጥቷቸዋል የሚባሉ ሽብርተኞችን ለማደንና ለማሳደድ እንደነበረ ይታወሳል። ኢራን ኒውክሌር የጦር መሳሪያ እንዳታመርት ለማስቆም ቀደም ሲል ተገብቶበት የነበረው ውል ፈራሚዎች ዩናይትድ ስቴትስን ወደ ውሉ ለመመለስ ሶስተኛ ዙር ድርድራቸውን ዛሬ ኦስትሪያ ዋና ከተማ ቪየና ላይ ጀምረዋል። የቀድሞው ፕሬዝደንት ዶናልድ ትራምፕ የዛሬ ሶስት ዓመት አካባቢ ሀገራቸውን ከውሉ ካስወጡ በኋላ ትንጠላጥሎ የቆየ ሲሆን ውሉ የጦር መሳሪያዎቹን ላታመርት በምትኩ ተውባት የነበሩ ማዕቀቦች እንዲነሱ ነበር። ከዛሬው ድርድር በኋላ ልኡካኑ ወደ ሀገራቸው ተመልሰው ቻቸው የሚሰጧቸውን መመሪያዎች እንደሚቀበሉ የኢራን የውጭ ጉዳይ ሚኒስቴር አመልክቷል። ፕሬዚደንት ባይደን ውሉን የሚደግፉ ሲሆን የተፈረመውም እርሳቸው በምክትል ፕሬዚደንትነት ሲያገለግሉ በነበረበት የኦባማ አስተዳደር ዘመን እንደነበረ ይታወቃል። ሜሮን ተራራ ከትናንት በስቲያ ለሊት በተፈድግ መረጋገጥ ከቱ አርባ አምስት ሰዎችና ከቆሰሉት መቶ ሰዎች መካከል አሜሪካውያን እንደሚገኙበት በእስራኤል የአሜሪካ ሲል ሁለት ካናዳውያንም ከሞቱት መካከል እንደሚገኙ ጠቅላይ ሚኒስትር ጀስቲን ትሩዶ ትናንት አረጋግጠዋል። ከሞቱት መካከል የሰላሳ ሁለቱ ማንነት ለይቶ ማወቁን የእስራኤል ጤና ጥበቃ ሚኒስቴር ገልጿል። የተከበራችሁ አድማጮች፣ ለዜናው የተያያዘው ሰዓት አበቃ። መልካም የትንሣኤ በዓል! ለቀሪ ዝግጅቶች ወደ አዳነች ልመልሳችሁ። አብራችሁን ቆዩ። ጤና ይስጥልኝ። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022-2025-2014 አድማጮች፣ ወደ ቀዳሚው ዝግጅታችን እናምራ። በመቀለ ማይ ወይን ትምህርት ቤት ከተለያዩ የትግራይ አካባቢዎች የገቡ ከሰባት ሺህ በላይ ተፈናቃዮች ተጠሎ እንደሚገኙ ተወካያቸው አቶ ተስፋይ ብርሃኑ ለአሜሪካ ድምፅ ተናግረዋል። እዚህ ደግሞ ከሶስት ሺህ በላይ ተፈናቃዮች እንደተጠለሉ አቶ ሀብቶም ጸጋይ ገልጸዋል። ተፈናቃዮቹ የተጠለሉባቸውን ቦታዎች ጎብኝቶ ያነጋገረው አለም ፍስሐ የሚገኙበትን ሁኔታ ያስደምጠናል። በመቀደማዊ ወይን ትምህርት ቤት ብቻ ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከ7 ሺህ በላይ መኖራቸውን፣ ወይን ትምህርት ቤት ተጠለው የሚገኙ ተፈናቃዮች ከደቡባዊ ዞን ትግራይ፣ ከምስራቅ ዞን፣ ከምዕራብና ሌሎች ቦታዎች ተፈናቅለው ከመጡ አንድ ወር አካባቢ አድርገዋል። በማይ ወይን ትምህርት ቤት 1622 አባወራዎች ሲገኙ፣ በዚህ ከአንድ ወር በላይ የነበራቸው ቆይታ በመንግስት በኩል የተደረገላቸውን እገዛ አለመኖሩ ይናገራሉ። ተስፋይ ብርሃኑ ከምዕራብ ትግራይ ነው የመጣው። ከአስተባባሪ ኮሚቴዎች አንዱ ነው። ተስፋይ ከምዕራብ ወደ መቀለ ያገዛውን ነገር እንዲህ ይገልጸዋል። መንገድ ላይ በጣም አሰቃቂ ነው። ከ25 ተነስቼ ከሞራ ተነስቻለሁ። ከሞራ ከተነሳው በኋላ ደግሞ መንገድ ለመንገድ የሞቱ የሞቱትም ብዙ ሰው ነው ያዩ። ስለዚህ በዛ በጣም መንገድ ነው የመጣ ነው ነው በዚህ በሄድንበት ሀገር ሰላም ይቆየናል ብንል የሄድንበት የገባንበት ሀገር ሰላም አለመኖሩ እስከዚህ ድረስ ደርሰናል። መጀመሪያ ከሁመራ ተነስተን ሽሬ ገባ ነው። ከሽሬ ወደ ተንቤን መጣን። ከተንቤን ደግሞ ውጊያ ሲነሳው እንደገና ወደ አድዋ ተመልሰን በአድዋ አድርገን በአዲግራት አድርገን መቀሌ የገባነው ተፈናቃይ 7064 ሰው አለ። ስለዚህ እነዚህ በአባወራ ስታይ 1622 አባወራ አለ። እስካሁን ድረስ በመጠለያ ቆንጆ ብለን ልናስበው እንችላለን። ይህ ድሮ ተሰርቶ የቆየ ንብረት ነው፣ ትምህርት ቤት ስለሆነ እዚህ ገብተን ከዛ በኋላ ግን እርዳታ ያደረገልን ማህበረሰብ ብቻ ካልሆነ በስተቀር ሌላ የተደረገልን ድጋፍ በመንግስት ይሁንም ውጭ ገባረ ሰናይ ምናምን የሚባሉ የተደረገልን ነገር የለው። ዩኒሳር የሚባሉ አምስት መቶ እቃዎች አሉ እስተነ ኮበርታው እስተነ ምንጣፍ ምናምን ያለው ዩኒሳር አምስት መቶ ሰጥቶናል። ከዛ ደግሞ እንደገና ደግሞ ማህበር ደንግል ደቅ ፍቁራት የሚባሉ አሉ እነሱ ደግሞ አምሳ ኩንታል ፊኖና አስራስድስት ካርቶን ከሁለት ፍሬ ዘይት ሰጥቶናል፣ ባለአምስት ሌትር። መቀሌ ዩኒቨርሲቲ ደግሞ ሁለት መቶ ፍራሽ ሰጥቶናል። መቀሌ ህዝብ ግን ፊኖ ያመጣል፣ ጤፍ ያመጣል፣ ዘይት ያመጣል፣ ክክ ያመጣል። መቀሌ ነው ያቆይ ነው። እስካሁኑ ትግራይ ውጭ የመጣ ከሀያ ቀን በላይ ያሳለፈ ዱቄትና ዘይት ተኮምሮ ይገኛል። ይህ ዱቄትና ዘይት በቀይ መስቀል በኩል በኢትዮጵያ ሚዲያዎች የመጣ መሆኑን ተስፋይ ነው። ከደብረ ብርሃን አካባቢ የተመረተ ነው። ከዛ በኋላ ግን ኤክስፓየር ዴት የለውም። የተመረተበት ቀን የሚል የለውም። ሁሉ ክፍት ነው ያለ። ስለዚህ ዘይት ደግሞ በወረቀቶ ከወረቀቶታ ላይ ነው ማህተም የተመታችው። ቲተር ነው። ቲተር ደግሞ ማንኛውም ባንክ ቤት ባንክ ለራሱ ዛሬ ሄደ ልታወጣ ስትል በትዊተር መጥቶ እዚያሁን ጊዜ ነው የሚሰጠ ስለዚህ ትዊተር ነው የተመጣው ጀሪካኑ ላይ ኤክስፓይር ዴት የለውም ስለዚህ ይህን አንቀበልም ብለን ህዝቡ ጠቅላላ አንቀበልም ብሎት ነው ዝም ብሎ ቁጭ ብሎ ያለ ይህን ከመጣ ወደ ሀያ ሁለት ቀን ምናምን ያደርጋል ያመጣው ግን ቀይ መስቀል ነው የምናውቀው ቀይ መስቀል ነው ይዘት የመጣ ቀይ መስቀል ደግሞ አንሳልን ባልንበት ጊዜ ደግሞ አሁን ሊያነሳልን አልቻለም ምርመራ ሂደዋል ምርመራ ውስጥ ተረጋግጠው የሚመጣ ቆይ ምናምን ነው የሚሉን ሚዲያዎች ሶስት ሚዲያ ነበሩ ኢንተርቪው የተደረጉ ሰዎችም አሉ እነሱ እንደ ነዋሪ ሁኖ ነው እርግጠኛ ሁኖ እንደ ነዋሪ ሆኖ ነው የሚናገሩ የነበሩ ግን ከነሱ ጋር ከማኪና ጋር አብሮ የመጡ ናቸው። በሕክምና ሜዳ የመጠጥ ውሃ እስካሁን ድረስ በቀይ መስቀል ነው ግን በጣም አነስተኛ ነው። እዚህ ያለነው ህዝብና ያለ ታንከር በጣም ነው የሚለያየው። ሚዘውን 15 ሺ ሊትር ብቻ ቢዝ ነው 15 ሊትር ሚዝ አንድ 1ስ ሺ አንዱ ደግሞ አምስት ሺ ሚዝ ሊትር ታንከር ነው ያሉ ግን አይበቃም። በቀን ሁለት ጊዜ ሶስት ጊዜ ነው የሚሟላው በታንከር አድርጎ መጥተው በማኪና። በማይ ወይኒ የተፈናቃያች ማቋያ ትምህርት ቤት ከምዕራብ ሁመራ የመጣችው ርግብ ፍሰት ትባላለች። ርግበ በመንገድ ላይ ማጥ መከራ ከመጋጠሟ ባሻገር እዚህም ማቆያ ከገባችን ዳታ እንዳላገኘች ትናገራለች። የወጣ ነው በአንድ ሲሆን መንገድ ላይ በቃ በጣም በዛም በዛም ተኩስ ሲበዛብን የተመቱ መኪኖችም ነበሩ። በበረራም ያው አደጋ መኪና ደርሶብን እዛ መንገድ ላይ ያው ብዙ መኪና የለም በእግራችን እስከ ሽሬ እየተጓዝን በአምስተኛ ቀናት ሽሬም እዛንትን ሲሉ ከህክምና እያለን ውጡ ሲባል አክሱም መጣም አክሱምም እንደዛ ውጡ ሲባል ያው ገጠር ሂደን ገጠር ቆየን። ከዛ መንገዱም እዚህ ለመቃ በመምጣትም ዝግ ያገ ነው ጥር እዚህ መጠለያ ላይ ያው ግቡና ያው ምንም መጠለያ የሌላቸው ሰዎች ግቡ ተባል ጠርገን ገባን። በግለሰብ በነዋሪዎቹ የመቀሌ ነዋሪዎቹ በህዝብ እየተረዳን ነው እስካሁን። የሚበላም የሚጠጣ እስካሁን አረባ ምንም አይነት ያገኘ ነው እርዳታ ነገር የለም። ውልቄት መሆንስ እንዲህም ዘይትም ምንም ከመንግስት ችን የተባለች ስጦታ የመጣ እርዳታ የለም ጭራሽ። በውጭ ላለው አላቅም እዚህ መጠለያ ያለን ግን ምንም አይነ አንድ ሰው ያገኙ ለአራስ ምናምን አንዳንድ የተሰጣ አለ። ሌላው ግን አብዛኛው ሰው ያው ሲሚንቶ ላይ ነው በቃ የሚተኛው ብርዱም ላይ ዱቄት ማለው የተመረተበት ቀን ይገልጻል። ኤክስፓየር ዴት አይገልጽም። ከአዲስ አበባ ይዘን መጣን ብለው ቀረን ይመጣለን እርዳታውም ቀጣይ ነው ብለው ነበር የመጡት። ስናየው ኤክስፓየር ሲሆን እኛም አንቀበልም አያስፈልገንም ብለን ጮሁን። ከዛ በኋላ እሱን ጥለው ሄዱ። በህክምና መዳ አሉ ዶክተሮች አሉ ያዩና ይመጣሉ። ግን መድሀኒት እዚህ ሊታመም ይችላል። ምንም አይነት ንጽህና የለም። ሁሉም ነገር ስለሌለ ይሄ ብቻ ይሰጣል እንጂ በህክምና መዳ ሆን ለራሴ ተጎጅ ነኝ። ችግር አለብኝ ህክምና ብለው ሲመጣ ነገር የለም እስካሁን ተስፋ ዮሐንስ ይባላል። ተስፋይም በመንግስቱ የሚደረገው ገዛ የለም ነው የሚለው መንገድ ክፉ ነበር። መጥፎ መንገድ ነው ነበር ወረዳ አይሮብ መጠረሻ ጉንደ ጉንደ ጨለማ ያለ ገደል በረካ ገብተን ከበረካ አድራት ወደ ቀኝ ላይ ቀርቶ ሳለ እዚህ በእግር አስር ቀን ምናምን ገብተን ኢና መጠነ ከዛ ውቅሮ ምንም መጠሊያ ያለ በጣም ህዝብ ብዙ ነው ግማሹ ማይረባ ፍርናሽ ፍርናሽ አገኝቷለሁ። ግማሹ ደግሞ ምንም ስምንቶ ላይ እንትን መተነለ ላይ የተኛ ያለ ነው ያለ ምንም ምንም። ያለው ሕክምና ደግሞ ለሴቶት ብሎ ትንሽ ትንሽ ይመጣል። የመቀለ ህብረተሰብ ያመጣ ትንሽ ዱቀት አለ፣ ግን እንዴት ብሎ ይሰራል? ኤሌክትሪኩ የለም። ምንም የለም። እዚህ ጨለማ ነው። ምንም አይነት ምንም የለም። ህክምና ይቻላል ገር ሌላ ቦታ ይልካሉች። እዚህ ምንም የለም። አሁን የማይታየ ነው። ሌላ ቦታ ይልካላችሁ። ወረት ይሰጣሉ፣ እዚህ ይልካሉ። ግን መድኃኒት ያላቸው ምናምን ብሎ የቆሞችዎች አሉ። ችኮር በሽታ አሉ፣ ሌላ ሌላ ብዙ በሽታ አለ። ይኸው ህክምና የተሻለ ነው ግን ምንም አይመላም። በማይ ወይም ትምህርት ቤት ተጠልለው የሚገኙ ተፈናቃዮች የመቀለ ከተማ ህብረተሰብ ደጋግመው አመስግነዋል። የመጀመሪያ የተፈናቃዮች መጠ ያ በመቀሌ የሚገኘው ቅሳነት ትምህርት ቤት 751 አባወራ የሚገኝበት 378 ተፈናቃዮች እንዳሉ የተፈናቃዮች አስተባባሪ ሀብቶም ጽጋዬ ገልጠዋል። ቀጣሚ ትራክተሮች ይዘን ተነስተን ተከዜ ገብተናል ማለት ነው። ተከዜ ስንገባ እንደ አጋጣሚ ከኤርትራ የመጣ ከበድ መሳሪያ መኪና ላይ ዋለ። ያው የፈጣሪ ነገር ስላለው ነው። ከመኪና ሩቦን የወረድ ነው ምግብ ሰዎች ስላመጡልን ወርደን እዚያ ጋ መኪናው አቃጠሉት። ቀጠልሽ ሽሬ ምንዳዲስ ብጥብጥ ተነሳ ከበረሃ መቀሌ ገብተን ሁሉም ጸጋይ ቅሳነት ትምህርት ቤት የሚገኝ ተፈናቃዮች በመቀለ ህብረተሰብ ገዛ ይል ያው መጀመሪያ ስንገባ እኛ ምንም ይዘነው የመጣን ነገር የለም። በስ የለበስነው ልብስ ብቻ ነው ይዘን የመጣ ነው። እዚህ ጋር ስንመጣ ያው ህብረተሰቡ ስደት ጦር ይመጣል፣ አንዱም ልብስ ይዞ ይመጣል፣ አንዱ ውሃ ተሸክሞ ይመጣል። መጀመሪያ ስንገባ ማለት ነው። ያው ግዳጅ የመንግስት ቢሆንም ሊሰራው ይገባው ነበር፣ አልተሰራም። ያው ህብረተሰቡ ግን እኛ አልተወንም። ያው የተለያዩ እነ ሩር ዘርስታንስ እነ ሙላ ኃይለ ስላሴ እነዚህ ቸርች ቤተክርስቲያኖች፣ አማርያም ሁሉም የተለያዩ ቤተክርስቲያኖች ጨምሮ እያሰባሰቡ ምግብ ስንጠቀም ቆይተን፣ በኋላም ለየት ባለመልኩ ህብረተሰቡ አብዛኛው እየመጣ እየጎመኘ እንዳትራቡ እንዳይላችሁ እያለ የራሱን ልብስ እየሰጠ የራሱ ምንጣፍ እየሰጠ ያደረሰን ሀብቶም፣ በመንግስት በኩል የሚደረግ ገዛ በማረት ለአንድ ሰው 15 ኪሎ ለወር የአራት ወር ታኪሎ ያገኙ ተፈናቃዮች አሉ። በመኪና ጭነው አምጥተው ለጥቂት ሰው ሰጥተው የመለሱት ጊዜም አለ። ለሚመለከታቸው ተናግረናል። ችግራችን ለመፍታት አይደለም ብለዋል። ሀብቶም ጸጋይ፣ በመንግስት ደረጃ ስንለው የመጀመሪያ ከመንግስቱ አንፃር ስናየው ጋር መንግስቱ ልክ 30 ኪሎ 30 ኪሎ ተብሎ መጡ ነበር። መኪና ተጭኖ የተወሰነ ሰው እንደተሰጠ 95 ሰው አካባቢ እንደተሰጠ ነው ፊኖ ይዞት የተመለሱት ማለት ነው። በምን ምክንያት እንደተመለሰው ብዙም ጠለቅ ብዬ የማቀው ጉዳይ የለኝም። ለምንድን ነው እንዴት ነው ብዙ ማቀው ነገር የለኝም። መጀመሪያ ቅሳነት ስለነበረ ያው እዚህ መሰጠት ነበረበት። ለህዝቡም ያልወሰደ ሰው በአብዛኛው ነበር ወደ አንድ ሺህ ፊኖ ውስጥ መውሰድ አልነበረበት። በላይ ያለው አመራር ብዙ ስለማናቀው ሄደን የጠየቅነው አካል የለም። በኋላ ግን ጠይቀን ነበር። እንደዚህ እንደዚህ አይነቶች ነገሮች ነበሩ። ሲመጡ እነ ሙሉ ነጋ እነ ብርሃ ደስታ ሲመጡ ተናግረን ነበር። ያው ጉዝ መልስ የተሰጠ መልስ የለም። ያው እስኪ ቆይ እናየዋለን በምን ምክንያት ነው አሉን። ከዛ በኋላ ግን ተመልሶ የጠየቀን ሰው የለም። እሱ የመቀሌ ከንቲባ ከፍተቶች ያሉ ለመነጋገር ተብለን እንጠራለን። አሁን እሱ ምንድን ነው የሚለው የፍጥጫ አይነት እኛ ብዙ ንብረት ብዙ ሀብት ትተን የመጣን ምክንያቱ፣ እኔ የተውኩትን ነገር አሁን ብናገር እኔ ምንም ትርጉም የለው ፋይዳም የለው። ናቱ ከእጄ ላይ አይደለም ያለው። አሁን የሚያቅ ሰው ብቻ ነው የማውቀው እዚህ ያለው ህዝብ። አሁን ከፖለቲካ አንጻር ውጭ ነው። በንግድ የሚኖር በሆቴል የሚኖር በሌላ ሌላ ስራዎች የሚኖር ህብረተሰብ ነው ያለዚህ አንድ አማራር እኮ ለአንድ ሰው ወደ ቀኝ ብሎ ሊመራ ከሆነ መጀመሪያ እሱን ነው ማስተካከል ያለበት። እሱን የራሱን አቋም አስተካክሎ ለሰው ልጅ ሊያስተካክል ይችላል። ሌላዋ ተፈናቃይ ወይዘር ሀድጉ ትባላለች። ወይዘር የስኳር ህመም በሽተኛ ናት። በመጀመሪያ ከምዕራብ ስትፈናቀል ከስምንት እስከ ዘጠኝ ቀናት መድኃኒት በማቋረጥ ህመም የጸንተብኝ እስከ መደርሸ ነበር ትላለች። እናቶች አሉ፣ መንገድ ላይ የወለዱ አሉ፣ ችግር የደረሰባቸው አሉ። አባት የተለያዩ፣ ወንድምና እህት የተለያዩ አሉ። ገብታቸው እንኳን ትሚያርሳቸው አቶ የሞቱ ልጆቻቸው አቶ የመጡም አሉ። ህዳር ስምንት የገባ ገብቷል፣ ያልገባ ወደ ሱዳን፣ ብዙ የሱዳን ቦታዎች አሉ፣ የሄደ ሰው አለ። ያው መቀሌ ላይ መጥተንም ቁርስ ስ ያገኘ አግኝቷል፣ ያላገኝም አለ። ሁላችን እኩል አይደለም። ምንጠር በ በኩሌ ከሆነ እኔም አላገኘም ያገኘማለ ሲወሰድ ጊዜ ህክምና ላይ ነበር። ዛ ነው በበሽታው ምክንያት ያጋጠመኝ። ገና መድኃኒት አቋርጬ ስለነበር እዛ ከሁማራ እንደመጣሁ አቋርጬ ስለነበር ያው ለስምንት ዘጠኝ ቀናት አቋርጬ ዜሮ ሁኜ ለመሞት ደርሼ አይደር ህክምና ተኝቼ ነበር። ለሁለት ወር ሙሉ አይደር ህክምና ተኝቼ ነበር። ያው አምስት ኮር ታማሚዎች አለን። ትብብር አድርጎ መድኃኒት ያመጡልናል አለ በወር አንዳንዳንድ መድኃኒት የሚወሰደው የሶስት ወር መድኃኒት ያመጡልን ሰዎች አሉ። በግለሰብ አምጥቶ ህክምና በላይ ነው ተኝቼ ነበር። አይደር ዶክተር ፊልሞን የሚባላለ አንድ በጉሉ ራሱ እያስታመመኝ ነበር። አቶ ታደስ ተውለንስ ፍየለሽ በበረሃ ያለ እንደወጣ ወደ ቤት ሳይመለስ ፍየሎችን መንገድ ላይ ጥሎ ቤተሰቦችን ሳያገኝ መንገድ እንደጀመረና ከባለቤትና ልጆቹ ከሁለት ወራት በኋላ እንደተገናኙ ይናገራል። ቀኑ እንኳን ቶክሲ ግን ወዲያውኑ ተኩስ እየገፋ ሲመጣ ለሁለት ለሶስት ቀን ብለን ወደ ጫካ ወተን ነበረ። ከዚያ በኋላ እየገፋ ሲመጣ ወደ እድሪስ ወደ ወዲያው ከሁመራ ተይዞ ወደዚህ እየገፋ ሲመጣ እኔ በመኪና ተሳፍሬ መቀሌ የገባው፣ ባለቤቴ ደግሞ ግማሹ በእግሯ ግማሹ በመኪና አክሱም ገባች። በሁለት ወር ውስጥ ነው የተገናኘ ነው። ሁለት ወር እዚያ ባለቤቴ ወንድማችን አለ እዚያ ሂዱ አመጣት። እኔ ከውቅሮ ሂጄ ወደዚህ አመጣኋት። የመቀሌ ህዝብ ልብስም ሆነ ቀለብ ሆነ እስከዚች ሰዓት እየሰጠን ነው። እዚህ ከመጣን ሁለት ጊዜ ነው ማረት የሰጠን ስንዴ። ከዛ ውጭ ያየነው እርዳታ የለም። ለአንድ ሰው አስራ አምስት ለወር ነው የሚሰጠው። ዳብል ግን ሰላሳ ሰላሳ አድርጎ ነው የሰጠን ለሁለቱ፣ ለሁለት ወር እያለ እስካሁን የተቀመጥነው ግን ስድስት ወር ነው። ስድስት አካባቢ ይደርሳል ማለት ነው ከመጣን ጊዜ ጀምሮ። በቂሳነት ትምህርት ቤት ተጠለው ለሚገኙ ተፈናቃዮች ለማገዝ በራሳቸው ተነሳሽነት ፋርማሲ መሳይ ህክምና ከፍተው ከተፋናቃያች ጎን የቆሙ የክስሬ ሙላት ነው። እኛ እዚህ እየሰራን ያለ ነው። አሁን ተስፋ በመስጠት ነው ለታካሚዎች ተስፋ በመስጠት ነገ ብሩ ይሆናል፣ ነገ መድኒት ታገኛላችሁ፣ ነገ ምርመራ ታደርጋላችሁ በምል ነው እንጂ መድኒት እየሰጠን አይደለም። መሳሪያም ያን ያህል ብዙ መሳሪያ ኑሮን አይደለም ትንሽ ነው ያለን። አሁን ግን ያው የችግር እንዲፈታ ከተፈለገ ግን ያው መድኒት መቅረብ አለበት፣ የህክምና መሳሪያዎችም ብዙ መቅረብ አለባቸው ብዬ ነው ማስቡ። በተረፈ ግን እኛ እዚህ ስላለን ህብረተሰቡ እየተጠቀመ ነው ማለት ግን አይደለም ማለት የምናደርግለት ነገር በጣም ትንሽ ስለሆነ ዝም ብለን እዚህ የተንቀሳቀስን ችግሩን እያወራ ነው ያለው ነው እንጂ እንዳ ኖርማል እንደ ህብረተሰቡ ነው እያወራን ያለው ነው እንጂ ብዙ ነገር አግዘነዋል ማለት አንችልም። አሁን ግለሰቦች ማለት አሁን ኤግዛምፕል እኛ እዚህ ያለን ስለዚህ የሆኑ ፋርማሲዎች ምናምን ይመጣለው ራሳቸው ማለት ነው። ስለዚህ የስኳር ታማሚ ማን ነው ይሉናል። አንድ ሁለት ሶስት አሉ የስኳር ታማሚዎች። እነሱን ነግራቸው ና ምንድነው መድኃኒታችሁን ይለዋል። ፋርማሲ መድኃኒት ሲለው መድኃኒት ገዝቶ ያመጣለታል ማለት ነው። ለአብነት ያክል እኳን የሆነ አንድ ስኳሪያ ተጠቃሚ ልጅ ያለው አባት ሁለት መድኃኒት ነበረው ቤቱ ና ለሁለት ወር የሚያክል ማለት ነው። ከዛ አንዱን እስኪ አንዱን ለልጄ አንዱ ደግሞ እዚህ ያለውን ተፈናቃይ ለሱን ልስጠው ብሎ መጥቶ ለሆነ ልጅ ይዛል ምን አይነት ሰጥቷል። እና እንዲህ ነው ያለው እገዛው እንጂ ከሌላ ወይንጆ እያገዘ ነው፣ መንግስት እያገዛን አይደለም። እና ያለውን ነገር ግን ያው ከህብረተሰቡ ነው። በቀጣይ ጊዜ እርዳታ በመስጠት የሚገኝ ማህበራዊ ረድኤት ትግራይና ይህንን ጉዳይ የሚመለከታቸው የመቀሌ ማህበራዊ ጉዳይ ጥፌት ቤት ለመነጋገር መኩራለሁ። ተፈናቃዮች ለሰጠኝ ማብራሪያ እጅግ አመሰግናለሁ። አለም ፍትሀ ለአሜሪካ ሬዲዮ ከመቀሌ። እናመሰግናለን። ተፈናቃዮቹ የእርዳታ አቅርቦት አለመኖርን አስመልክቶ እንደዚሁም በቀረበው ምግብ ላይ ያላቸውን የጊዜና የደህንነት ስጋት ቅሬታ አስመልክቶ ከሚመለከታቸው መንግስታዊና ሌሎችም የረድኤት ተቋማት ምላሽ አግኝተን ለማቅረብ እየጣርን ነው። እንደተገኘ፣ እናሰማችኋለን

የኮሮና ቫይረስ ወረርሽኝ የማህበረሰብ ጤና ላይ ካደረሰው ትልቅ ቀውስ ባልተናነሰ የዓለም ኢኮኖሚን አቃውሷል። ወረርሽኙ በተለይ በአነስተኛ የንግድ ዘርፎች ላይ የነበረው ጫና የበረታ ሲሆን ብዙዎቹን ከገበያ ውጭ እንዲሆን አድርጓል። ይህ ጫና ካረፈባቸው አነስተኛ የንግድ ተቋማት መሃል አንዱ በአሜሪካ ቨርጂኒያ ግዛት የሚገኘው ዘመን የጉዞ ወኪል ሲሆን የድርጅቱ ባለቤት በርሳቤል መላኩ ድርጅቱ ከስራ ውጭ የሆነበትን አንድ ዓመት በሰሜን አሜሪካ ለሚኖረው ኢትዮጵያዊ ማህበረሰብ ነፃ የማማከር እና የመረጃ አገልግሎት በመስጠት ስታገለግል ቆይታለች። እነዚህን በጎ ስራዎቿንና ተቋሙን ወደ ስራ ለመመለስ የምታደርገውን ጥረት አስመልክቶ ስመኝሽ የቆየ አናግራታለች። ቀጥሎ ይቀርባል። በጣም ጤና ይስጥልኝ። እንደምን ዋላችሁ ደህና ዋላችሁ ወይ? ለማታውቁኝ ሰዎች ቬርሳቬል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ዛሬ እንግዲህ አዲስ መረጃ ይዤ መጥቻለሁኝ። ቨርጂኒያ፣ ዲሲና ሜሪላንድ ለምትኖሩ ሰዎች በአንኤምፕሎይመንት ምክንያት በዚህ ሰዓት ቤት ያላችሁ ሰዎች፣ መማር የምትፈልጉ ሰዎች፣ ትሬኒንግ መውሰድ የምትፈልጉ ሰዎች እነዛን አሳያችኋለሁ ማለት ነው። ቀደም ሲል የሰማችሁት ቬርሳቬል መላኩ በድርጅቷ ስም በተከፈተው የዩቲዩብ ማህበረሰብ ቤተሰብ ትስስር አገልግሎት አማካኝነት ለደንበኞቿና ሌሎች ኢትዮጵያውያን በነጻ ከምታደርሰው የምክር አገልግሎት ላይ የተቀነጨበ ነው። የሁለት ልጆች እናት የሆነችው ቬርሳቬል የአሜሪካንን ከባድ ኑሮ ተቋቁማ ልጆቿን ከቤትና እያሳደገች ጎን ለጎን በተማረችው የጉዞ ወኪልና የማማከር ስራ የራሷን ድርጅት ከፍታ መስራት ከጀመረች አራት ዓመት አስቆጠራለች። ከባድ ነው ማለት እናትነቱ ራሷ አለ ያው እኛን ሞግሶቹም እኛንን ቤት ውስጥ የምንሰራው ስራዎች እኛ ነን፣ እናቶችም እኛ ነን፣ ጓደኞችም እኛ ነን። ባላችንም አለ፣ ለባለቤቶቻችን የምናደርገው ነገር አለ። ፋሚሊ አለ፣ ለቤተሰብ የምናደርገው አለ። እና ብዙ ነገሮች አሉ። ሁላችንም አሜሪካን አገር ላይ ቢዚ የሚለውን ነገር እንጠቀማለን። ግን የምወደውን ነገር ነው ያገኙት የመጀመሪያ ነገር ለእኔ ቢዝነሱ ብቻ ሳይሆን ይሄ ቢዝነስ ሰዎች ጋር እንዲደርስ ነው እያደረገኝ። እኔ ደግሞ ሰው በጣም ወዳለሁ እና ያ ነው ትልቁ ነገር ብዬ የምለው። ቬርሳቬልን ከንግድ ስራው ጎን ለጎን የሚያስደስታት ከጉዞ ጋር በተያያዘ ለደንበኞቿ እና ማንኛውንም መረጃ ለሚፈልጉ ኢትዮጵያውያን በዩቲዩብ አማካኝነት የምትለቃቸው ቪዲዮዎች ናቸው። ሰዎች ከሀገር ሀገር ለመጓዝ ምን ያስፈልጋቸዋል ለጉዞ እንዴት መዘጋጀት ይቻላል? ከሻንጣ ውስጥ መጥፋት የሌለባቸው እቃዎችና፣ ሌሎች ከአየር መንገድ ጋር የተያያዙ ጉዳዮች ለታዳሚዎቿ ከምታደርሳቸው መረጃዎች ጥቂቶቹ ናቸው ከሁለት መቶ አስራ አምስት በላይ ቪዲዮዎችን ሰርቻለሁ ለምሳሌ ከትራቭል ጋር እየተያዙ ማለት ነው ፓስፖርታቸውን እንዳይረሱ የት ኢምባሲ መሄድ እንዳለባቸው ህጻናት ይዘው ሲሄዱ ምን ማድረግ አለባቸው ጭርጉዞች ደግሞ ምን ማድረግ አለባቸው ምን አይነት ፎርም መሙላት አለባቸው ትራቭል ከማድረጋቸው በፊት ለወጣቶች የሚሆን ለአረጋውያን የሚሆን እንደገና ደግሞ ኦቲዝም ያለባቸው ህጻናቶች አሉ እነሱን ይዘው ደግሞ ሰዎች ትራቭል ሲያደርጉ ምን ማድረግ አለባቸው ሙሽሮች ሲሆኑስ በምን አይነት መልኩ ነው የሙሽራ ቀሚሷን ይዛ መሄድ ያለባት የሻንጣ አይነቶችን እንደዚህ የመሳሰሉትን ነገሮች በጣም ብዙ ስራ ነበረና ይሄ በጣም አንደኛ የኔ ቢዝነስን እንዲያድርግ አድርጎልኛል። ሁለተኛ ደግሞ ህዝቤን እንድረዳ ትልቅ ባሉ የምሰጠው ነገር ነው። የኮሮና ወረርሽኝ ዓለምን እያስጨነቀ ባለበት በዚህ ወቅት ታዲያ በተለይ በአነስተኛና መለስተኛ የንግድ ተቋማት ላይ ከባድ ጫና በማስከተሉ ለአራት አመታት አገልግሎት ሲሰጥ የቆየው ዘመን የጉዞ ወኪልም ስራውን እንዲያቆም ተገደደ። የቬርሳቬል ስራ ግን አልተቋረጠም። ቬርሳቬል ከኮቪድ-19 ጋር ተያይዞ በጉዞዎቹ ላይ የተደረጉ አዳዲስ ለውጦችን በተለያዩ ማህበራዊ ድህረ ገጾች በመጠቀም መረጃዎችን ማድረስ እንደቀጠለች ትናገራለች። ብዙ ሰዎች ትኬት ገዝተው ምን ማድረግ እንዳለባቸው ራሱ አያውቁም እና እንደሱ አይነት አድቫይዞች እንሰጥ ነበረ። ኢትዮጵያን ኤርላይንስ እንደዚህ እንደዚህ አይነት ህግ አውጥተዋል፣ ኤሚሬቶች እንደዚህ አይነት ህግ አውጥተዋል፣ ፔናሊቲያቸው እንደዚህ ነው፣ ይህን ያህል ጊዜ መርዘም ይችላል። ስለዚህ ትኬታቸው እንደዚህ ያርጉ የሚሉት Okay. <laughs> ኦልሞስት ሁሉም ጋር ነው የደረስኩት ማለት ይችላለሁ። እና ኢሮፕ ያሉትንም አረብ ሀገር ያሉትንም የሁሉንም እያየሁኝ ሀሳቦችን እናገር ነበር እና እንደዛ ነው ያደረኩት። ቬርሳቬል ለህብረተሰቡ የምታደርሰው መረጃዎች በጉዞዎች ላይ ብቻ የተገደቡ አይደሉም። በአሜሪካን ሀገር የሚኖሩ ኢትዮጵያውያን ኮቪድ አስራ ዘጠኝ ያደረሰባቸውን ጫናዎች መቋቋም የሚያስችሉ ማንኛውንም መረጃዎች እየሰበሰበች ባለሙያዎችን እየጋበዘችና በግል በማማከር አገልግሎቶች ትሰጣለች። ታዲያ ቬርሳቬ ሞቢል በግሏና በድርጅቷ በኩል እየሰጠች ባለችው የበጎ ስራ አገልግሎት በርካታ ኢትዮጵያውያን ከነበሩበት አጣብቂኝ እንዲወጡ ሆነዋል። ቤት ኪራይ መክፈል ላቃታቸው፣ ኢንሹራንስ ለተቋረጠባቸው፣ ስራ ላጡና የንግድ ተቋሞቻቸው ለተዘጉባቸው ከመንግስትና ከተለያዩ አካባቢዎች የሚሰጡ ጥቅማጥቅሞችን በመጠቆም አንዳንዴም ማመልከቻዎችን እንዲሙሉ በማገዝ መፍትሄ ማምጣት ችላለች። አንኢምፕሎይመንት መሙላት አንችልም ብለው ያሰቡ ሰዎች ግን እንደዚህ እንደዚህ ካደረጋችሁ ኳሊፋይድ ናችሁ፣ አንኢምፕሎይመንት ማግኘት ትችላላችሁ የሚለውን ነገር ሰምተው ተከፍሏቸው ደውለው የሚያመሰግኑኝ ሰዎች አሉ። ቤት ኪራይ ተከፍሎላቸው ደውለው እያመሰግኑኛል። ና አንዱ የማረሳው አቶ መሀመድ የሚባሉ ሰውዬ ናቸው። የደወሉልኝ በጣም የሰውዬው ምርቃት መቆም እራሱ አልቻልኩም እና ከሚገባው በላይ መረቁኝ ና በጣም ገረመኝ። ገባሽ? ለኔ ያ ነው ትርፌ፣ ያ ነው በቃ። በገንዘብ መለወጥ የማይችል ነገር የሰው ህይወት ሲቀናለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግማ የሆኑ ሰዎች እንባቸው ሲታበስ ማየት፣ ለእኔ ከዚህ ላይ የሚያስደስገኝ ነገር የለም። ና አንድናት አንድ እናት ደግሞ ማረሳ ደውላ በዚህ ሰዓት ቆሜም ላመሰግንሽ አልችልም፣ ተንበርክኬንም ማመሰግንሽ ብላ እያለቀሰች ነበረ የምታመሰግነኝ ና በጣም ብዙ መረቀችኝ። ና አሁን ይህን በገንዘብ ቀይራ ነው? አልቀይረውም ዩካንት። ሰው ማፍራት ቀላል ነገር አይደለም። ለመሆኑ መረጃ በስፋት በሚሰራጭበት አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን በአካባቢያቸው ስለሚሰጡ አገልግሎቶች መረጃ በማጣት ለምን ችግር ውስጥ ይወድቃሉ? ለቬርሳቬል ያነሳንላት ጥያቄ ነበር። ሶሻል ሚዲያ ላይ ያለን ሰዎች ወይም ደግሞ በጣም ትልልቅ ሚዲያ ላይ ያሉ ሰዎች የሰውን ህይወት የሚቀይሩ ኢንፎርሜሽኖችን እየሰጠን እንዳልሆነን አስባለሁን። ብዙዎቻችን ይሄንን ብናደርግ ብዙ ሰው ጋ መድረስ እንችላለን። ስለዚህ በእኛ ኢንፎርሜሽን በምንሰጠው ሰዎች መካከል ላይ ትልቅ ችግር አለ ብዬ አስባለሁ። ሌላ በህዝቡ ላይም ደግሞ በጣም ትልቅ ችግር እንዳለ አስባለሁ። ምንድ ነው ኢንፎርሜሽንን ለማወቅ ወይም ደግሞ ትክክለኛ መረጃ ለማግኘት ብዙዎቻችን ጥረት እንደማናደርግ አያለሁኝ። አንዳንዱ ሰው የሚፈልገው ነገር ጉግል አድርጎ ሊያገኝ ይችላል፣ ግን ከሌ ነግሮኛል ኦኬ፣ ከሌ ማካለ ልክ ነው የሚለውን ነገር እናስቀድማለን እንጂ በራሳችን ገብተን አናይም። ያ በጣም በጣም በጣም ይጎዳናል። ቬርሳቬል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ዙሪያ መረጃዎችን አሰባስባ ለህብረተሰቡ ለማድረስ የምታደርገው ትግል፣ እሷንም አንዳንድ ይፈትናል አረብ ሀገር ያሉትን ሰዎች ስሰራ ሰዓታችን አይገጣጠምም። ምክንያቱም እኛ የምኖረው አሜሪካን ሀገር ነው፣ እነሱ የሚኖሩት አረብ ሀገር ነው እና ከስራ ሲወጡ ማናጀሮቹ ጋር እየደወልኩኝ ጊዜ እያመቻቹልኝ ምናምን ነበር እና ኦልሞስት አንዳንድ ቀን ቁጭ ብዬ ባለውበት ይነጋ ነበር። ና አንድ ጊዜ በጣም ቶሎ ቶሎ እያልኩኝ ቪዲዮ በምሰራ ሰዓት ትንሿ ልጃችን ትምህርቷ ላይ ደከመች። ያ በጣም ለእኔ በጣም ቻሌንጅ የሚያደርገኝ ጊዜ ነበረ። ምክንያቱም ቶሎ ቶሎ በቃ ያለኝ ነገር የሚሰጠው ኢንፎርሜሽን አንዳንዴ ለቤት የቤት ኪራዩ ከዚህ እስከዚህ ቀን ነው ብለው ቀን ያወጣሉ። ያንን ቀን ሚስ አደረጉ ማለት ሰዎቹ ያብር አይሰጣቸውም ማለት ነው እና የዛን ያህል ነበረ የምሰራው። በጣም የሚገርሙ ከባድ የሆኑ ጊዜዎች ግን የፍቅር ጊዜዎች ነው ያሳለፍኩት። እነዛን ጊዜያቶች ሁሉ በፍቅር ነው ለእኔ ሳረጋች የነበረው ና ቅንነት ትልቅ ዋጋ አለው ትላለች ቬርሳቬል። በወረርሽኙ ምክንያት ድርጅቷ ተዘግቶ በቆየበት አንድ ዓመት ጊዜ ውስጥም ለኅብረተሰቡ መልካም በማድረግ በችግር ወቅት ባህልንና ማህበራዊ እሴትን አለመዘንጋት ዋጋ እንዳለው አሳይታለች። የወረርሽኙ ጫና አልፎ በቅርቡ ወደ ስራ ስትመለስም የድርጅቷ መልካም ስራ ቀድሞ እንደሚጠብቃት እርግጠኛ ናት። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፊርፋክስ ቨርጂኒያ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። ከአመጽዋ ጀርባ በኤደን ሀብታሙ የተጻፈ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ እረፍት የሚነሷትን ጥያቄዎች ምርስ ለማግኘት ከማህበረሰብ ወግ ከአስተሳሰብና እምነት ጋር የምትታለም ገጸ ባህሪን ፈታኝ ጉዞ ይተርካል። ሀብታሙ ስዩም ከደራሲዋ ኤደን ሀብታሙ ጋር ያደረገው ቆይታ ቀጥሎ ይሰማል። ሀብታሙ በቅድሚያ ያቀረበው ጥያቄ የመጽሐፉ ዋና ገጸ ባህሪና ደራሲዋ ያላቸውን ግንኙነት የተመለከተ ነበር። በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር ወፈፍ ያረጋታል የሚሏት በአንዳንዶች ዓይን ወይም በብዙ አሁን ማህበረሰቡ ዓይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን ስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሌዎቿን በጣም ማምንባቸው፣ ማከብራቸው እንደዚህ ቢሆን ህይወታችን እንደዚህ ሀቀኛ ብንሆን እውነተኛ ብንሆን ለራሳችን፣ ለእውነታችን ላመንበት ነገር ታማኝ ብንሆን ለሌላውም እንሆናለን ብዬ ስለማመን እሱን እንዲንጸባረቅ ነው የፈለግኩት እና ደስታ እሱን የተሸከመችው ግትል ነች፣ ሀቀኛ ነች፣ የሚባል የማይባል ነገር ብላት መርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አደለ? የምትፈልገውን ነገር በሙሉ ይሸከሙልሃልና እሱና አቅፋ ይዛልኛል ያለች ለዛ ነው የመረጥኳት። ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለእኔ እንቢተኛ፣ አመፀኛ፣ ሀቀኛ፣ አፈንጋጭ፣ ግትር የተዘባረቀባቸው የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ የእኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛው መብደት ከጤናማነት ብዙ የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽ ጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ። ራስሽኔ ቱ ጋር ታየዋለሽ። አጠያየቋ ስለ ራስ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኞቹ ጋር ግን ብዙ መጋራው ነገር አለ። አመፀኛ ነኛ። መልካም። አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዘው ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጥ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል። እንደሰማሁት ከመጽዋ ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውሎች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከትስ አለው ወይ? በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። የጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መቶልህ ያንተ ስራ ብዙውን ማውረድ እና መልክ ቅርጽ ማስያዝ ከሆነ በእንደዚህ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፊር እንዳያደርግ ሞክር ያለው። ግን እንደዛ ብትሞክር አሻራህ መውጣቱ አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ይቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘህ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ያው ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ። ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፕላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ፣ ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ፣ ወይ ያስደስትሃል፣ ወይ ያስለቅሱሃል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጣለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ፣ ግን ነፍሳቸውን ቢነካው ደስ ይለኛል። በእኔ ትልቁ ስኬት ብዬ ማስበው እሱን ነው። እና አዲስ ቅርጽ ነው። የተለያዩ የስነ ጽሑፍ ሰዎችም አዲስ ቅርጽ ነው። የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሑፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባልን ቁጥር ራሳችንን የመግለጽ ነፃነታችንን እያፈን ነው እንሄዳለን ብዬ አምናለሁኝ እና እንደውም ብዬው ነበረ ኢንተርቪው ላይ ስለነፃነት ለሚጽፍ ሰው የመጻፍ ነፃነት ከሌለው ውሸት ነው የሚሆነው እና ስለ ነፃነት እየጻፍክ ስለ ስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህን እና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ እና ከነፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የሕይወት ገጠመኞች ምክንያት ወደ አመፅ የገባችውን ደስታይን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃን አማመልክት ጥቂት ንገሪን። በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት። እንደው በአጠቃላይ ስናየው ሕይወታችን ላይ የማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ ይሄ ነገር ተደረገብኝ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክትም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አርገን ማየት ከቻለን፣ እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር? ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለ የህይወት ኤክስፒሪየንስ ነው እዚህ ላይ የሚነሳው እና አንዲት ፈተና መጣችብኝ፣ ትልቅ የሆነ ትልቅ ፈተና መጣብኝ። ለዛ ፈተና ተረትቼ እጅ የሚሰጥ ከሆነ እንደዚህ ሆኝ ከሆኑ ዚ ያይቀረው ይሄ ነገር ስለተበላሸብኝ ነው፣ ይሄ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራለን። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለኔ ይዞ የመጣው የሚል ያችን እጌታ ብቻ ያችን ሀሳብ ለመቀበል ትንሽ ክፍተት፣ ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና የምንበለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው? ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛቸው ሞመንት ይሄን ነገር እኔን ለመጉዳት አይደለም። በምንም አይነት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይሄን ሊያረግ አይችልም የሚል እምነት ያለው ሰው ከዛ ቪክትም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት ብለው የማደጊያ መንገድ ብለው ሌላ እይታ ብለው የማያ አቅም ይኖረዋል። እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብና የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌራ አለ። ሁለተኛውን ብንከፍተው ሌላ ሌላ ሽፋን አለው እና እሱን የማያ አቅም እንዲኖረን፣ እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብዬ አላምንም። ማለት እኛን የሚያፈጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብዬ አላምንም እና ያንን እይታ ለመሳል ነው የፈለግኩት በዛ ነገሮች እንዴት እንደተቀየሩ ለእኔም ለሌሎችም ግልጽ አልነበረም። መቀየራቸው ግን እንደ ጠዋት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሀሳቦች ብፈልጋቸው እንኳን አልመጣሉኝ። ከጓደኛ ብርሃኑ እና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን እሰማታለሁ፣ እታዘዛለሁ፣ በመስማት ውስጥ እቀመጣለሁ። ከአመጼ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በሕይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመፄ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነፃነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል። መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጸ ባሕሪና ደስታዬ ደስታዬና ፋሲካ ራሳቸው ደስታዬና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይህን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማደር ድረስ ያለውን ጠቀሜታ እያሰብሽ ነበረ ወይ? በጣም እንደሱ እያሰብኩ ነበረ። ሁሉም ነገር ከሀሳብ ይጀምራል ብዬ አምናለሁ። አንድ ትልቅ ድርጊት ትልቅ ሁነት ለመሆን መጀመሪያ አንድ ሀሳብ ጽንሰ ሆነ አንድ ሰው ጭንቅላት ላይ ማረፍ አለባት። ከዛ ያንን ሀሳብ የምናዳምጥበት፣ የምንተረጉምበት፣ የምንወስድበት መንገድ አንድን ሰው የአንድን ሰው አስተሳሰብና እይታ መልክ ያስይዛል። ከዛ ዙሪያ ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የስራ ቦታውን ክልሉን እያለ አገር ድረስ ይደርሳል እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው እንደ አየር ላይ እንዳለ እንደ ምናባዊ ነገር ካየ ነው ከሀሳብ ይጀምራል። መልካም ሀሳብ፣ ጥሩ ሀሳብ ጥሩም ድርጊት ከሀሳብ ነው የሚጀምረው ብያምናለው እና መደማመጥ የሚለው ያነሳው ነገር ይሄ በቀን ተቀን ስንነጋገር ከምን መጀመሪያው፣ ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ፣ መልሰህ ወይ ትጠይቀኛለህ፣ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ እራሴን ማድመጥ መጀመሪያ ራሴን ሳዳምጥ፣ አንተን ለማድመጥ ሰፊ ልብ፣ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትግስት ይኖረኛል፣ ፍቅር ይኖረኛል። እንደዚህ አይነት ትንንሽ ባህሎች በትልቅ ስኬልም ባናስባቸው እንደዚህ አይነት ትንንሽ ልምምዶች ቢኖሩ እንደ ግለሰብ መተጋገስ ይኖራል። ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራል። እና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለው። እስከ ድህነት ድረስ ሊሄድ ይችላል ግን ከዛ በታች ለግለሰብም ሰላም ለአካባቢ፣ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖረዋል ብዬ አምናለሁ። ፋሲካ መስማት ብቻ ናት። ለእኔ የሚሰጠችኝ ትልቁ ሕክምና አድምጦ ሌሎችን እንዲያደምጡ ተጽዕኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ህይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገር ነው ማወቅ ሳይሆን አለማወቅ ነው፣ ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል። ሙሉንና አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ ሰምቸዋለሁ ምን እንደምናውቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት አለማወቅ ውስጥ ክፍተት አለ። ቀበላ አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ። የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ህዋሶቻችን ክፍት ይሆናሉ። ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው የአንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ። በጣም ደሳስ የሚሉ ምላሾች ነው የሚመጡልኝ። አንድ የማላቀው ሰው ከማውቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ። እሺ፣ እኔ አላቀውም እና፣ እሺ፣ ደስ ይላል ምን አገኘበት ስለ መጀመሪያ ሳሁን ደግሞ ጨርሼ ማየትም ፈለግኩኝ እና በጣም በብዙ ትግል ደበኩት አለ ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው ሊገባ ሲል በቃ ሁለት ገጽ ጽላሉ ብዬ ቁጭ አልኩኝ አለ ሁለት ገጽ ይዤ እያነበብኩኝ ቆይ ትንሽ ልቀጥል ብዬ ሌላ ሁለት ገጽ ጀመቋል እና የሆነ ሰዓት ሲጠሩት ወርክሾፑ አልቋል መጽሐፉ ሊያልቅ ሶስት ገጽ ነው የቀረው በቃ ተሰብስበው ሳቁብኝ ይህንን መጽሐፍ ለማንበብ ነው ወርክሾፑን ትተህ እንደዚህ ያረከው የቀረኸው ብለው በጣም ሳቁብኛል እና ቆዩችን ሶስት ገጽ ልጨርስና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጹን ጨረሰና በመሀል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ ደውሎ አናገረኝና እንዴት ስሜቱን ልቡን፣ ነፍሱን ይዞት እንደነበረ የነበረውን የግል ኤክስፔሪንስ እንትን አለኝ፣ አካፈለኝ። ሌላ ብዙ የሚገጥመኝ ከሴቶች ከሴቶችና በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስን ሴቶችንም ሀሳብና መንገድ ልክ እንደራሳቸው ወንዶቶቻቸው ወይም እንደራሳቸው ከዛም ያለፈ አርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም በወንዳዊ በማስኩሊን ምትል ላይ የታሰረ ሀሳብ ያላቸው ደግሞ ሚስቶቻችንን ልታሳምጭብን ነው ሴቶቻችንን ልታሳምጭብን ነው ብለው ቀልደዋል። ና ብዙ ከሴቶቹ የምሰማው መልዕክት ግን በጣም ልቤን የነካው ያ እንዴት ቤልጂየም የምትኖር በሌሎች ጓደኞቹን ማቃት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ እና ቃላቶች ነበር የሚቸግሩኝ ቃላት አላገኝለትም ነበር ለዚህ ስሜት፣ ለዚህ አስተሳሰብ፣ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ላይ ሆና ነው የምታወራኝ። አሁን ባለቤቴን እንደዚህ ላወራዎች እችላለሁ፣ ለልጆቼ እንደዚህ ልል እችላለሁ። ጓደኞቼ እንዲህ ዓይነት ስሜት ሲሰማቸው ቀላል ነው ቁጭ በሉ ጊዜ ልክ እንደ ቴራፒስት እንዲህ እንዲህ እንዲህ ላዋራቸው እችላለሁ እና ያንን አቅም ያንን ድፍረት ሰጥቶናል። በፊት ጠራጠር የነበረው ይሄ ነገር ልክ ነው፣ እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራትን ገጠመኝ። ደራሲነቱ በተጨማሪ በሌላ ስራ ላይ የተሰማራሽ እንደሆንሽ ሰምቻለሁ። በምን ስራ ላይ የተሰማራሹ? ደራሲነቱና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው? በጣም መልካም። እኔ ኮሚኒኬሽን የተማርኩት ሚዲያ ላይ የተወሰነ ጊዜ ሰርቻለሁ። ብዙ ኮሚኒኬሽን ላይ ሰርቻለሁ። ላለፉት አምስት ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከርና ከኮችንግ ጋር የተገናኙ ስራዎች እሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ መርጥ አለሁኝ ና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላረግ ይችላለሁኝ። ለሚመጡት ደንበኞቻችን ይህንን ብታነቡት እንዲህ እንዲህ እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው እችላለሁ። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ፣ የምታስተላልፍበት መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ። አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ ደን ከአመፃ ጀርባ ከአንባቢ ጋራ በደንብ አስተዋውቀሻል ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀ ሲሆን በቀጣይ ባነሳቸው ብተርካቸው ብጽፋቸው የምትያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው? በጣም ከባድ ጥያቄ ነው። እንደምጽፍ አውቃለሁ። በፊት ጀምሮ ጽፍ ነበረ። እንደዚህ ለህትመት የሚበቁ አድርጌ ቅርጽ አላስያዝኳቸውም እንጂ አሉኝ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ሕይወታቸው እንዲበለጽጉ ወደ ንቃት እንዲሄዱ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል። ደግሜ ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል እና ሲመጣ ያንን ሀሳብ አምኝ የተቀብዬ የሚሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን፣ ልባችንን፣ ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግቶ ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድ እና ያንን መልካት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለው እና በዛ መልኩ ብሰራ ደስ ይለኛል። ኤደን ሀብታሙ ከአመፅዋ ጀርባ ስለተሰኘው መጽሐፍሽና ተያያዝ ጉዳዮች ሀሳብሽን ስላጋራሽን በእጅጉ በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽትም ይሆንልሽ ብያለሁ። እኔም በጣም በጣም አመሰግናለሁኝ። መልካም ቀን እናንተም ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኒት ሳየነኝ በእኛ በኩል ሰላም። ደህና አደሩ። በደህና ቆዩን። ሬዲዮ ድምፂ ኣሜሪካ እዩ ሬዲዮ ድምፂ ኣሜሪካ ኣገልግሎት ቋንቋ ትግርኛ